በአማራ ክልልና በሌሎች አካባቢዎች በተከሰቱ ግጭቶች 107 ሺህ ሕዝብ ተፈናቅለው በክልሉ በተዘጋጁ መጠለያዎችና በየዘመኑ እንደሚገኙ የአማራ ክልል መንግስት አስታውቋል። የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን የኮሚዩኒኬሽን ዳይሬክተር አቶ እያሱ መስፍን ለዶቼቬሌ ዲደብሊው እንደገለጹት በተለያዩ ምክንያቶች ተፈናቅለው ከሚገኙ የማዕከላዊ ጎንደር ዞን ተፈናቃዮች መካከል መንግስት ባደረገው ከፍተኛ ጥረት ከ13 3 ሺህ በላይ የሚሆኑት ወደ ነበሩበት አካባቢ ተመልሰዋል። የተፈናቃዩ ቁጥር ከ90 ሺህ ወደ 107 ሺህ አድጓል። በግጭት ምክንያት የተፈናቀለ ነው። ወደ 13 ሺህ የሚሆኑ ተፈናቃዮች ወደ ቀያቸው ተመልሰዋል። ማህበረሰቡም የመደጋገፍ ባህሉን መሰረት ያደረገ ስራ ለመስራት በይቅርባይነት ችግርን እየተሻገረ የክልሉ መንግስት በሰራቸው ሁለንተናዊ የህዝብ ለህዝብ ስራዎች ከሃይማኖት አባቶች ጉዳዩ ከሚመለከታቸው አካላት ጋር በመሆን ክልሉ ትናንት ወደ ነበረበት ምዕራብና ማዕከላዊ ጎንደር የገቡበትን ግጭት በዘላቂነት ሊፈታ የሚችል ስትራቴጂ ነድፎ በመግባት የትናንት ስህተትን አንደግመውን በሚል አልገብተው ዛሬ ወደ ነበሩበት ቀያ ለመመለስ ስራ እየተሰራ ነው የሚገኘው። አቶ ያሱ እንዳሉት በክልሉ ያሉ ተፈናቃዮችን ወደ ነበሩበት ለመመለስ አንድ ቢሊዮን አምስት መቶ ሚሊዮን ብር ያስፈልጋል። በቅርቡ በአዲስ አበባ በተካሄደው ቴሌቶን ሰባት መቶ ሚሊዮን ብር ቃል የተገባ ሲሆን ሶስት መቶ ሚሊዮን ብር ገቢ መደረጉንም አመልክተዋል። በማዕከላዊ ጎንደር ዞን መኖሪያ ቤቶች ተገንብተው ነዋሪዎች እየተመለሱ ሲሆን በምዕራብ ጎንደርም ተመሳሳይ ስራ እየተሰራ እንደሆነ ተናግረዋል። መልሶ ለማቋቋም በተከናወነ ስራ ከሰባት መቶ በላይ ቤቶች ተሰርተው ቆርቆሮ ለብሰዋል። ማህበረሰቡ አሁን በየቅርባይነት ወደ አካባቢው እየተመለሰ የትናንት ኑሮውን ለመግፋት ከኮሚቴዎች ጋር የሚሰጠውን ድጋፍ እየተጠቀመ ቤቱን እየሰራ እንደሆነ ትልቅ ማሳያ ነው። የማዕከላዊ ጎንደር ዞን የቤቶች ግንባታ አስተባባሪ ኮሚቴ አባል አቶ በቀለ ዋቄ በማዕከላዊ ጎንደር ዞን ያለውን የቤት ግንባታ ሂደት አብራርተዋል። ምዕራብ ደንቢያ ጉንትር የሚባል ቀበሌ ያለ የመጀመሪያ እነሱ ሶስት መቶ ዘጠና ቤት ሰርተዋል። ቆርቆሮ የለበሰ ሌላው ምስራቅ ደንቢያ ነው የሚባለው። እነሱ ሶስት ቀበሌዎች አሉ። እሱ መቶ ዘጠና ቤት ሰርተዋል። ሶስተኛው ጭልጋ ቁጥር ሁለት ይባላል። ሀምሳ ቤት ነው ቆርቆሮ። ነሱ ለአርማጭሆ እንደ ሰላሳ ሰባት ቤት አካባቢ መጥተዋል። ይሄ ቆርቆሮ ብቻ ነው እየነገርኩ ያለው እንጂ አጠቃላይ ሲደመር ግድግዳው ጋር ወደ ስምንት መቶ ቤት አካባቢ እየሰራ ነው። በምስራቅ ደንቢያ ወረዳ የቆላ ድባ ከተማ ነዋሪ በስልክ እንደተናገሩት ቤቶች እየተገነቡ ነው፣ ተፈናቃዮችም በመመለስ ላይ ናቸው። በቁጥር አላውቀው እንጂ ያው እየተሰራ ነው። አንድ ጎጥ ላይ ሙሉ በሙሉ ተሰርቶላቸዋል። አንድ ስልሳ ሰባ ይሆናል እየተመለሰ ሰው አለ አይ፣ ሁሉ አልተመለሰም። የተወሰነው ይሄ ወንድ ወንዱ ነው ይሄ ሴቱና ልጁ ኩታረው አልተመለሰም። በዚህ ወረዳ የአኤምባ ከተማ ነዋሪ በአካባቢው ቤቶች እየተሰሩ መሆኑንና ከተፈናቃዮች መካከልም ግማሽ ያህሉ በመመለስ ላይ መሆናቸውን ተናግረዋል። ሀምሳ ፐርሰንቱ ተመልሷል። አሁን ሀምሳ ፐርሰንቱ እንዳለ ነው። ሁለት ቀበሌ ላይ ነው ከኛ እየተሰራ ያለው ተጀምሯል። ግን ተያይዞ እንደ ትምህርት ቤት አድርገው ነው እየሰሩት ያለ በየብቻቸው ስጋት ስላደረብን እኛ መቱን ምናምን የሚሆንልን በሚል በምርጫ ይመስለኛል መቱ ነው እየሰሩላቸው ያለ ደንበር ላይ ያሉት አይን ከሁለቱም እንትን ያሉት ከዛኛውም ከዚኛውም እሱ ገና ብዙም አይደሉም። በምዕራብና ማከላዊ ጎንደር ዞኖች በወቅቱ በአማራና በቅማንት ማህበረሰቦች መካከል በተፈጠረው ችግር በርካታ ሕይወት መጥፋቱ ብዙዎች የአካል ጉዳት እንደደረሰባቸውና ከስድስት ሺህ በላይ ቤቶች መቃጠላቸውን አቶ እያሱ አስታውሰዋል። አለም ነው መኮንን ለዲደብሊው ራዲዮ ባህር ዳር።